ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪዮኤ አስገባችሁ።

I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatsu. My man. God loves me. This is a DJ Fatsu exclusive. Africa live with DJ.

ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው

የተከበራቸው አድማጮቻችን እንግዲህ ፕሮግራሚን የምጀምረው በእሱ ባለው ዜማ ነው። እሱ ባለው እንግዲህ ማሪ በሚለው ዜማ ብዙዎቻችሁ ታቁት ነበር። አሁን ያወጣው ትርታ አልበም ላይ የራሱ የአልበሙ መጠሪያ ሆነውን ትርታይን ጋብዛችሁና ከዛ ወደ ሀሁ ቢትስ ና ወንዲ ማክ እንሸጋገራለን በቀጥታ አንቺ ቸገረ ይሰኛል። ከዲጄ ፋቱ ጋብራችሁን ቆዩ። ጋቢና ቪኦኤ ትር ፀሐይነሽ

Sar se mai Sar le Aha

Katar was a

I bet you know you're

Sunt gata și ai noșterea în tu, doranții iarelu, uita ta va fi deja să, nu-ți cătăriș Le nacisese, ce-am urmanițat, mor un Eu oricare, oricare, cu lagero, lagero, mi

እናት ቢለብሱ ጥጡን አሸምነው ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው ባራዳ ደጃችሁ ቤ ደምቀው አንሽን በአገር ለብሰሽ መገኛሽ ቦሌ ነው። ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ

Deixa que era bonjo, tem que bater junto, aí no estrelando, por anti arelu, o tata va de um, deixa ir por ansa, que tu diz, le de na sisasa, chamo o eu por cuz this kids us, o era passado, ara tamas kilo,

ሰዎች መጥቻለሁ። በማስከተልም እንደዚሁ ሁለት ሙዚቃዎች ወደ እናንተ አደርሳለሁ። ዲማሪ ይሰኛል፣ አዲሱ የኪችኒ ሙዚቃ ነው። አቡሽ ደግሞ በጣም ደስ የሚል ከቤክስ እና ጆርደን ጋር የሰራው ማሎ ኢንተሮ የተሰኘ ሙዚቃ አለ። ሁለቱን በተከታታይ ወደ እናንተ እናደርሳለን። ጋቢና ቪኦኤ ከዲጄ ፋቱ ጋር ነስቀው

Sudah, sudah, sudah, sudah, sudah,

Talò, putemalo copute malò, angele jenèi nei

ደርሷል። ሞቅ ሞቅ እያለ ነው። እዚህ ብርድም ቢሆን ግን ሞቅ ሞቅ ይላል ቫይቡ ሞቅ ሞቅ ሞቅ ሞቅ እያለ ነው። ሳንቾ እና ጊልዶ ካሳ በአንድ ላይ የሰሩት ሙዚቃ ነው አታሳይኝ ይሰኛል። እሱን አድረስና ተከትዬ ደግሞ ናዝሬት ኃይለማርያም በቅርቡ ያወጣችው ሙዚቃ ነው እንግዲህ ከአብርሽ ጋር ፊቸሪንግ። አብርሽ ናማ ይሰኛል። ወደ እናንተ ከጋቢና ቪኦኤ ሳዩኝ ከሷ ሌላ

「フランクインシーガーフらンクイン」<music>「とうイアいダシー

የመጨረሻው ሙዚቃ ደርሰናል። የመጨረሻው ሙዚቃ የሚሆነው እንግዲህ በቅርቡ አልበሙን የሚለቀው ናቲማን ነው። ናቲ ማን አንድ ነጠላ ሲንግል ለቀዋል። አንዱ ይበልጣል ከመቶ ይሰኛል። እሱን ሙዚቃ ወደ እናንተ አድርሳለሁ። ስላደመጣችሁ አመሰግናለሁ። እንግዲህ በመላው ዓለም የምትገኙ አድማጮቻችን በሙሉ እንግዲህ መልካም አዲስ አመት ና መልካም ክሪስማስ ሜሪ ክሪስማስ ና ሀፒ ኒው ኢየር እንመኝላቸዋለን። ከዚህ ከጋቢና ቪኦኤ ለስጎ ደህና ሁኑ። መልካም ጊዜ።